ዴልኬ ኩንስ ኒኮቶልቦር የሚለው አገላለጽ የሞንጎሊያ ቋንቋ ሊሆን ይችላል፣ ነገር ግን በደቡብ ሱዳን የስደተኞች መጠለያ ጣቢያ የሚገኙ ሕጻናት ሳይቀሩ የሚያውቁት ስም ሆኗል። ትርጓሜው የዓለም የምግብ መርሃ ግብር ማለት ነው። መጠለያው ውስጥ የሚኖሩት ህጻናት ሁለት ነገሮችን ያውቃሉ። አንደኛው ከተባበሩ መንግስታት የዓለም የምግብ መርሃ ግብር ምግብ እንደሚመጣ፣ ሁለተኛው ደግሞ የጸጥታ ጥበቃ በሞንጎሊያ እንደሚደረግላቸው። ለዚህ ደግሞ ምክንያቱ የስደተኞቹ መጠለያ ከጋና ወታደሮች በተጨማሪ በዋናነት በሞንጎሊያ የተባበሩ መንግስታት ድርጅት የሰላም አስከባሪ ወታደሮች መጠበቁ ነው። ከጎርጎሮሳዊ 2014 ዓ ም አንስቶ የስደተኞቹ መጠለያ በጦርነት መካከል ጥበቃ የሚደረግለት ራሱን የቻለ ዓለም ሆኗል። በሀገሪቱ የእርስ በርስ ጦርነት ከተቀሰቀሰ በኋላ የተባበሩ መንግስታት ድርጅት ሲቪሎችን ከጥቃት ለመከላከል መጠለያውን አቋቋመ። በዚህ ስፍራም የረዥም ጊዜ ክብካቤ የሚደረግላቸው 200 ሺህ የሚሆኑ ሰዎች ይገኛሉ። ባለፉት አመታትም ግጭቱ እያደገ የረሃብ ቀውሱን አስከትሎ መለ ሀገሪቱን በሚባል ደረጃ ተቆጣጥሯል። በአሁኑ ወቅትም ስድስት ሚሊዮን ደቡብ ሱዳናውያን ኑሯቸው በእርዳታ ምግብ ላይ የተመሰረተ ሆኗል። በቤንቱ የስደተኞች መጠለያ መጋዘን ውስጥ የየዕለቱ ስራ በወጉ ይከናወናል። በየወሩም በሺዎች የሚቆጠሩ የተራቡ ሰዎች የሚከፋፈለውን ምግብ ለመቀበል ይሰለፋሉ። አብዛኞቹም ሴቶች ናቸው። በደቡብ ሱዳን ባህል ለምግብ መሰለፍ የወንዶቹ ስራ አይደለም። ሀና ናያሩሬ ከሌሎች ሴቶች ጋር በመሆን በትዕግስት ተራዋን እየጠበቀች ነው። የአራቶች እናት የሆነችው ሀና ካለ እርዳታ ለመኖር ብዙ ሞክራ ነበር። አስከፊው ግጭት ሳይበርድ ከጥቂት ወራት በፊት ከመጠለያው ወጥታ ወደ ቀድሞ መንደሯ ከነ ልጆቿ ለመመለስ ሞክራለች። ማይከለዳ የጸጥታ ይዞታው ጥሩ ባይሆንም ቢያንስ በቤቴ አካባቢ የራሴን ሰብልና አትክልቶች መትከልና ማብቀል እሞክራለሁ። እንዲያም ሆኖ በየወሩ ለአምስት ሰዓት ያህል እየተጓዘች የእርዳታ ምግብ ለመቀበል ወደ መጠለያው ትመጣለች። ያለፈው የዝናብ ወቅት ባልተለመደ መልኩ አጭር መሆኑ ሰብል የማብቀል ሙከራውን አዳጋች አድርጎታል። ለአካባቢው ነዋሪዎች ግን ከዝናብ ማጣቱ ይልቅ የቀጠለው ውጊያ ነው ኑሯቸውን የከፋ ያደረገባቸው። በዚህ ሁሉ መካከል በእርሻ ቦታቸው ላይ ጥቂት ማብቀል ቢችሉም እንኳ የተራቡ የመንግስት ወታደሮች፣ አማጽያን ወይም ወሮበሎች ወደ አካባቢው በመምጣት በጉልበት የፈለጉትን ይወስዱባቸዋል። ሀና ናያሩሬ ዝርፊያና ጥቃት ለረዥም ጊዜያት የዕለት ከዕለት ሕይወቷ አካል ሆነው መዝለቃቸውን ትናገራለች። የተሰጠኝን የምግብ ራሽን ተሸክሜ ወደ መንደሬ በመጓዝበት ጊዜ በጣም አደገኛ አካባቢዎችን ማለፍ የግድ ይኖርብኛል። እርግጥ ነው ተዋጊዎቹ የያዝነውን ራሽን ሁሉ አይወስዱም፣ ጥቂት ለኛ ይተውልናል። ቶማስ ሄርዝ እንደሀና ያሉ ሴቶች የሚያጋጥማቸውን አደገኛ ሁኔታ በቅርበት ያውቃሉ። የጀርመኑ ግብረሰናይ ድርጅት ቬልት ሁንገር ሂልፍ ባልደረባ በቤንቱ መጠለያ ስፍራ የምግብ እደላው አስተባባሪ ናቸው። ቶማስ ሄርስ በየአካባቢው ተጨማሪ የምግብ ማደያ ማዕከሎች ቢኖሩ የተሻለ እንደሚሆን ያምናሉ። ተጨማሪ የማደያ ጣቢያዎችን መክፈት ብንችል ለሰዎቹ በተለይም ለሴቶቹ በጣም ጥሩ ይሆን ነበር። ሆኖም ለእኛም ሆነ ለሰራተኞቻችን ያለው አደጋ ከፍ ይላል። የሰፈራ ጣቢያው ባነሰና በተበታተነ ቁጥር የራሳችንን ሰዎች ደህንነት እንኳን ማረጋገጥ አስቸጋሪ ይሆናል። ደቡብ ሱዳን ውስጥ የእርስ በርስ ጦርነቱ ከተጀመረ ወዲህ ቢያንስ ሰባ ዘጠኝ የሰብአዊ እርዳታ ሰራተኞች ተገድለዋል። የሀገሪቱ ዜጋ የሆነው ጋዜጠኛ ፓትሪክ ማች እንደሚለው አብዛኛው ወንጀል በታጠቁ ቡድኖች እንዲሁም በመንግስት ወታደሮች የሚፈጸመው በመራባቸው ነው። ደሞዝ የላቸውም። ወደ ጦርነት ገብተው ያገኙትን ነው የሚወስዱት። እርግጥ መግደልም ሆነ አስገድዶ መድፈር ደሞዝ ካለመከፈል ጋር የሚያገናኘው ነገር የለም። ይልቁንም ማህበራዊውን ስርዓት ከመስበር ጋር ይገናኛል። ለአብዛኞቹም በሰላማዊ ሲቪልና በታጠቀ ተዋጊ መካከል ልዩነት የለም። በግብረሰናይ ተግባር የተሰማሩት ቶማስ ሄርስ በዚህ ሁሉ መካከል ደቡብ ሱዳን አቅጣጫ እንደሳተች ያምናሉ። ወጣት የሀገሪቱ ዜጎች ከጦርነቱ ውጪ ሌላ አማራጭ መመልከት ከጀመሩ በደቡብ ሱዳን ያለው ደም አፋሳሽ ግጭት ሰክኖ የረሃብ ቀውሱም ሊያከትም እንደሚችልም ያመለክታሉ።